የመላው ኢትዮጵያ አንድነት ድርጅት መያድ እና ሰማያዊ ፓርቲ ታስረው ስለተፈቱባቸው አባሎቻቸውን ከትግል አጋሮቻቸው ጋር ለማስተዋወቅ የአብሮነት ዝግጅት አከናውነዋል። በሌላ በኩል አመራሮቻቸው ወደ ሰሜን አሜሪካ ትግሉን ያጠናክሩ ዘንድ ተጋብዘዋል። ይህንንም የሰማያዊ ፓርቲ ፕሬዚዳንት የሺዋስ አሰፋ ይገልጸዋል። ሁለቱ የሚያብሮነት ፕሮግራም ነው በዋናነት ማለት ነው አባሉ ያሰባቸው ነገሮች አሉ። አንደኛ ክፍለ ሀገር የመጡ አባላትን ማስተዋወቅ የመያድና የሰማያዊ አባላት እንዲተዋወቁ ማድረግ አባሎቻችን ተፈቷልና እነሱና አባሎቻችን እንኳን እግዚአብሔር አስፈታችሁ ለማለት ሁለተኛው ዓላማ ነው። የመጨረሻው ደግሞ ያው አባሉ የሁለቱም ፓርቲዎች ትብብር ሲያዩ በውጭ ሀገር የሚኖሩ ደጋፊዎች ከነሱ ጋር እንድንሰራ እንዲያግዙን ሰላማዊ ትግሉ እንዲያግዙ ግብዣ ልከውልናል። በዛ መሰረት በቅርብ ጊዜ ወደ አሜሪካና ካናዳ እንሄዳለን። ያንንን በሰላም ደርሳችሁ ተመለሱ ትግላችን ያጠንክረው ለማለት በእነዚህ ሶስት ዓላማዎች ነው የተዘጋጀው። ታስረው በነጻ ከተለቀቁት አባሎቻቸው በቀደም ተከተል ተስፋዬ ታሪኩ እና የመቶ አለቃ ጌታቸው መኮንን ሁኔታውን ይገልጻሉ። ከሰማያዊ ፓርቲ ሊቀመንበር ከአቶ የሸዋስ በተደረገልኝ ጥሪ ነው። ሰማያዊ ፓርቲና መያድ በጋራ ያዘጋጁት እንደሆነ ፕሮግራሙን ሰማ። ዋና አላማ ከእስር ቤት የወጣን የትግል ጓዶቻቸውን እንኳን እግዚአብሔር አስፈታችሁ ለማለት እንደሆነም ተገለጸለን። እኔ ታስሬ የነበረው በጸረ ሽብር አዋጁን በመተላለፍ ሁለት አመት ከስምንት ወር ከታሰርኩ በኋላ ምንም አይነት የሰውም ሆነ የሰነድ ሌላም ቴክኒካል ማስረጃዎች ስላልነበሯቸው ቆይታ ጊዜ የጨረስኩ መሰለኝ በነጻ ለቀውኛል። መጨረሻ ላይ በ2007 ዓ.ም ጥቅምት 23 ቀን ነው የታሰርኩት። በድንገት ዝም ብለው ከመንገድ ላይ አፍሰው ነው ያሰሩኝ። አራት ወር በማዕከላዊ ቆየው ብዙ ድብደባ። አድርሰውብኛል። በአካሌ ላይም ብዙ ችግር ተፈጥሮብኛል። በአካሌ ላይ እንደዛ ከደረሰቢ በኋላ በሽብር ተከስሼ ወደ ቂሊንጦ ወደ ማረሚያ ቤት አወረደኝ። ሁለት ዓመት ከስድስት ወር ታስሬን የተፈታሁት በነጻ። ፓርቲዎቹ ትግላቸውን ለማጠናከርና ለማስፋት ከውጭ ሀገር በተለይ በሰሜን አሜሪካ ግብዣ እንዲደረሳቸው የመኢአድ ፕሬዚዳንት ዶክተር በዛብህ ደምሴ ይገልጻሉ። ካናዳና አሜሪካ የጋበዘን ሸንጎ የሚባል ትልቅ ድርጅት አለ። አሜሪካን ሀገር ካናዳም ውስጥ አለው። አባላት እነዚህ በሸንጎ ስር የተሰባሰቡ ኢትዮጵያውያኖች የእኛን አብረን የመስራትን ጉዳይ ከሰሙ በኋላ በርቱ፣ በጣም ጥሩ ነው፣ እኛም ደጀን ሆነን እናንተን እረዳለን ብለው በሸንጎ ፕሬዚዳንት የተፈረመ ደብዳቤ ከአሜሪካም ከካናዳም የእኛን ፓርቲዎች የሚደግፉትን ሰዎች ማብራሪያ እንድንሰጣቸውና በየቦታው ተገኝተን እንድናስረዳ ስለፈለጉ ሸንጎው ስም ካናዳና አሜሪካ ጋብዘውናል። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ